ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነው። ጋቢና ቪኦኤ አስገባቸው የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች። እንደምናመሻችሁ በዛሬው የጋቢና ጉዞ በሳምንቱ መጨረሻ በኢትዮጵያ ዘርን ያማከሉ ግድያዎች መፈጸማቸውን መንግስት አስታውቋል። የሞተ ሰው ያው ቅድም አንስቻለው፣ አስራ ሁለቱ አካባቢ ነው አሁን በጀት የደረሰው መረጃ። የተቃጠለ ቤት አምሳ ሁለት አካባቢ ተቃጥሏል። ንብረት ላይም ጉዳት ደርሷል። የተፈናቀሉ ሰዎች አንድ ሺ አምስት መቶ አካባቢ የሚሆኑ ሰዎች ናቸው። የቡኖ በደሌ ዞን ኮሚኒኬሽንስ ጉዳዮች ኃላፊ አቶ ላይኩን ተካልኝ የተናገሩት ነው። ዝርዝሩን ይዘናል። በሌሎች ዘገባዎቻችን ሁለት ወጣት የጋቢና እንግዳዎች ይዘናል። አንደኛው በጎንደር ሌላኛው ደግሞ ሎስ አንጀለስ ካሊፎርኒያ ይኖራሉ። የጎንደሩ ማስረሻ አስተዋለ ተበድሮ በገዛት አራት ሰው በምትጭነው አነስተኛ የከተማ ታክሲው አንድ የተለጠፈ መልእክት አለ ወላድ እናቶችን ወደ ጤና ተቋም በነጻ አደርሳለሁ የሚል ያው በሰዓት የደረሰልና ከጎረቤት ስልክ ተቀብዬ ነው የደወልኩለት እና ያለምንም ነገር ያለ ገንዘብ ወስዶ ደርሶናል ይው ለሱ በጣም ይውለታ በጣም ያንሰዋ እግዚአብሔር ይስጥልን እናመሰግናለን እኛም በጣም ነው የማመሰግን በጣም አሞኝ ነበር ያው በጣም ከባድ ነው ያው ተብሎ ደርሶልን እዛ ሄደው በሰላም አገላግለናል እግዚአብሔር ይስጥልን እኛም እናመሰግንሃለን። ሌላኛው እንግዳችን ደግሞ በሎስ አንጀለስ የሚኖረው ምህረት መላኩ ነው። ትምህርትና ሙዚቃ ለአይምሮ እድገት ይጠቅማሉ ይላል። ሙዚቃ መማር በጣም ጥሩ ነገር ነው፣ አይምሯችን ይከፍቷል፣ ደግሞም የአይምሮ ሰላም ደስታ ይሰጣል። እና አንድ ሙዚቃ መሳሪያ መጫወት ያስፈልጋል ለማንኛውም ልጅ። ስለ ሕክምና እየተነጋገርኩ ነበር። ብዙዎቹ ሐኪሞች ፒያኖ ወይም አንድ የሙዚቃ መሳሪያ ይጫወታሉ። ለምን ሙዚቃ የሰው ባህሪ ውስጡን ይነካዋል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ደቡብ ሱዳን ውስጥ ጋዜጠኛን በመግደልና ባለፈው ዓመት አምስት ዓለም አቀፍ ረድኤት ሰራተኞች ላይ የወሲብ ጥቃት በመፈጸም የተከሰሱ ወታደሮችን ይቆጣጠሩ የነበሩት የደቡብ ሱዳን ወታደራዊ መኮንን በእስር ቤት እንደሞቱ የሀገሪቱ ወታደራዊ ኃይል ገልጿል። ተቀዳሚ ሌተና ኮሎኔል ሉካ አቼካቼ በታሰሩበት ክፍል ሞተው የተገኙት ከአንድ ሳምንት በፊት ሲሆን ይፋ የተደረገው ግን ባለፈው አርብ ነው። ሉካ አኬቻኬ የሞቱት በተፈጥሯዊ ምክንያት ነው ሲሉ የወታደራዊ ኃይሉ ቃል አቀባይ ኮሎኔል ሳንቶ ዶሚክ ተናግረዋል። አቼ ከቼ ባለፈው ዓመት ጁባ በሚገኘው የተሬን ሆቴል ሕንፃ ውስጥ በራሳቸው ስር የነበሩ ወታደሮችን የረድኤት ሰራተኞች ላይ የወሲብ ጥቃት እንዲፈጽሙ አዘዋል የሚል ክስ ከአንድ የወንጀሉ ሰለባ መሰማቱ ይታወሳል። በያዝ ነው ወር ኒጀር ውስጥ የተገደለው አሜሪካዊ ወታደር ባለቤት ፕሬዚዳንት ትራምፕ ትራምፕ ለማጽናናት በስልክ ባናገሯት ወቅት የሟቹን የባለቤቷን ስም ላዴቪድ ጆንሰንን ለማስታወስ ሲንተባተቡ በመስማቴ የባሰ እንዳለቅስ አድርጎኛል ስትል ዛሬ ተናግራለች። ሚሺያ ጆንሰን ኤቢሲ በተባለው የአሜሪካ ቴሌቪዥን ቀርባ ዛሬ ስትናገር ከሁሉም ያሳዘነኝ ነገር ባለቤቴ እዛ የሄደው ለሀገራችን ለመዋጋትና ሕይወቱን ለሀገራችን ለመስጠት ሆኖ ሳለ እንዴት ስሙን ማስታወስ ያቅታል? ባለቤቴ መልካም ወታደር የነ። የተናገረ በመሆኑም ስሙን እንኳን ለማስታወስ አለመቻላቸው የባስ አሳዝኖኛል የባስ እንዳለቅ ስም አድርጎኛል ስትል ሚሽያ ጆንሰን ሀዘኗን ገልጻለች። ሰሜን ኮሪያ የሚደቅነው የኒክሌየር መሳሪያ አደጋ አንገብጋቢ በሆኑ ከዩናይትድ ስቴትስ ከደቡብ ኮሪያ እና ከጃፓን የተቀነባበረ ምላሽ ያስፈልገዋል ሲሉ የጃፓን መከላከያ ሚኒስትር ዛሬ ተናግረዋል። በሌላ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ዛሬ በአፍጋኒስታን ባካሄዱት አስቀድሞ ያልተገለጸ ጉብኝት ከሀገሪቱ መሪዎች ጋር ስለ አዲሱ የዩናይትድ ስቴትስ የደቡብ ኮሪያ ስትራቴጂ ተነጋግረዋል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦርደርስ ቱጌዘር። ወደ ቀዳሚው ዘገባችን ስናልፍ በኦሮሚያ ክልል ቡኖ በደሌ ዞን በአምስት ወረዳዎች ሰሞኑን ይደረጉ የነበሩ የተቃውሞ እንቅስቃሴዎች መልካቸውን ቀይረው የአካባቢው ተወላጆች በሆኑና ባልሆኑ ሰዎች ላይ ጥቃት መፈጸሙ ከተለያየ ቦታ ያገኘነው መረጃ ያስረዳል። እስከ ጥቅምት አስር እስከ አስራ አንድ ባሉት ቀናት ፍተሻ ረብሻ እንደነበረም ታውቋል። የቡኖ በደሌ ዞን ኮሚኒኬሽንስ ጉዳዮች ኃላፊ አቶ ለይኩን ተካልኝ በግጭቱ የሰው ሕይወት መጥፋቱን ተናግረዋል። የሞተ ሰው ያው ቅድም አንስቻለው፣ አስራ ሁለቱ አካባቢ ነው። አሁንም በዚያ የደረሰው መረጃ የተቃጠለ ቤት ሃምሳ ሁለት ቤት አካባቢ ተቃጥሏል። ንብረት ላይም ጉዳት ደርሷል። የተፈናቀሉ ሰዎች አንድ ሺ አምስት መቶ አካባቢ የሚሆኑ ሰዎች ናቸው። እነዚህ የተፈናቀሉ ሰዎችም ወደ የቤታቸው ወደ የቄያቸው እንዲመለሱ ከፍተኛ ጥረት ነው እየተደረገ ያለው። አቶ ለይኩን አሁን ሁኔታዎች ወደ ተረጋጋ መስመር መመለሳቸውና የተፈናቀሉ ሰዎች ወደ ቀያቸው ለመመለስ ለመመለስ ጥረት እየተደረገ መሆኑን ገልጸዋል። የሞቱትና የቆሰሉት ሰዎች የተለያየ ብሔር ያላቸው ናቸው ሲሉ የክልል መንግስታትና ነዋሪዎችም አስታውቀዋል። በማህበራዊ ሚዲያ ላይ ይሰራጩ የነበሩት ምስሎች ከሌላ ሀገር የተወሰዱ ናቸው ሲሉ ነው የክልል ባለስልጣናት ለቪኦኤ ተናገሩት። በማስከተል ደግሞ ወደ ጎንደር ከተማ ነው የምናመራው። ተወልዶ ባደገባት ጎንደር ከተማ ቤተሰብ መስርቶ የሁለት ልጆች አባት የሆነ ወጣት ነው የዛሬ የጋቢና እንግዳችን። ማስረሻ አስተዋለ ተበድሮ በገዛት ሶስት ሰው በምትጭነው አነስተኛ ከተማ ታክሲውን ቤተሰቡን በማስተዳደር ላይ ይገኛል። ሕይወቱ ታክሲው ሕይወቱ ናት። በታዲያ በዛች የግል ታክሲው ከኃላፊነትና ከፊት መስኮት ላይ አንድ የተለጠፈ መልእክት አለ። ወላድ እናቶችን ወደ ጤና ተቋም አደርሳለሁ በነጻ አደርሳለሁ የሚል መልእክት ነው። እንግዲህ ጎላ ብሎ የተጻፈው በእጅ ስልኩ። የእጅ ስልኩንም ቁጥር እዚያው ከማስታወቂያው ላይ አስቀምጧል። ይህንን ያዩ እግረኞች ከፊሉ እየቀለደ ነው በሚል ሲስቁ ከፊሉ ደግሞ ስልኩን ጽፎ ከኪሱ ከጥቷል። የደወሉለት በምጥ የተያዙ እናቶች ግን ቃሉን ጠብቆ ወደ ጤና ጣቢያ አድርሶናል ይላሉ። በሰላም አይናቸውን በአይናቸው ለማየትም በቅተዋል። መስታወት አራጋው አነጋግረዋለች። ሚስቴ ሁለተኛ ልጇን ስትወልድ ሀያ ሁለት ሰዓት እንቅልፌ እራሱ አልተኛውም የነበር ከበድ ያለ ነው የነበር ብቷል። ያኔ አብሬ ስለነበርኩ ብቻም ሳይሆን ደግሞ ከዛ በፊት ወረዳ ላይም በመንግስት ሥራ የተወሰነ ጊዜ ቆይቻለሁ እና ትራንስፖርት አጥተው አኪም ጌት ሳይደርሱ ልጅ እንዳደረገው እዚህ ሞት እናቶች ሁሉ አይቻለሁ እና ያን ያን ችግር እንትን ማድረግ መጋራት ማልችልበት ጊዜ ነው የነበርኩት። ምንም ነገርም አልነበረኝም። አሁን እዚህ መጥቼ ደግሞ ልክ ሚስቴ ስትወልድ ሳይ ምን ያህል ከባድ እንደሆነ በትክክልም እየገባኝ መጣ። ከዛ በኋላ ተሽከርካሪ ከምንም ከምንም ብዬ ከገዛው በኋላ የምሰጠው አገልግሎት አንፃር ምን ልስራ ሚል ነገር አሰብኩ። የትራንስፖርቱ አገልግሎት ያጡ እናቶች፣ አምቡላንስ ያጡ እናቶች የቤት ምት ይዘው ከሚቀመጡ ለምን መስን አላደርስም በሚል ቀጥ የለጠፍኩ ከፊትም አለኝ ከኋላ ለጥፍ። አንዳንዱ የውሸት ሁሉ የሚመስለው ነበረ፣ እየደወሉ ሁሉ ቸክ የሚያደርጉ በዚህ አንዳንድ አጋጥመውኝ ነበር። እና ከዛን ግን ተነስቸ ነው እናቶችን መርዳት አስቤ ነው ያን ያደረሱ። እስካሁን ስንት እናቶች ረዳ፣ ከአምስት ወስጃለሁ። ትላንት አንድ እናት ወስጃለሁ፣ ስድስት ወስጃለሁ እስካሁን ባለው ሰአት መቼ እንደወሰድኳቸው የት ቦታ ስልካቸው ሁሉ ይዛለሁ። የወሰድኳቸው እናቶች በሙሉ አለኝ መረጃው። በሰላም ተገላግለዋል ሁሉም እናቶች። አዎ፣ አንደኛዋ ግን እናትየዋን አትረስ ያለው ልጁን ማትረፍ አልቻልኩም። ለእኔ ደወሉት ከዘገየ በኋላ ነው። ድንገት በመቶ የመጣባት እቤት ውስጥ ሰውም አልነበረም። አንድ ሰው ባሏ ብቻ ነው የነበረው ሳል ይዞ ወደ እኔ ሲደውል ፈጥኜ ለመድረስ እሞክሪያለሁ፣ ግን የተወሰነ ልጁ ወጥቶ ግማሽን ስለቆየ ሌሎች ሰዎች መጥተው እንትን ብለውታል። ልጁን አዋልዷል። እሷን ለማትረፍ ሆስፒታል ይዘልኝ እንግዳለኝ፣ ይዛት እሷን ስታይል እናትዬዋ ደና በሰአቱ እናትዬዋን ነበር ያየው፣ ደህና ማድረግ ያሰው ቆይቼ ነው ያው የልጁ ትንሽ ያው ይጠጡታል ይዛ ተሸክማ ዘ ወርደቅማ ቆይታ ልጁን አጣለች። እሷን ግን አ ያለው ሌሎች እግዚአብሔር ይመስገን ሰላም ተገላግለዋል። ጭንቅ ላይ ሰው ሲሆን የደረሰለትን ሰው ለማክበር ልጁንም በክርስትና መስጠት ይፈልጋል። እንደው የገጠመህ ገጠመኝ ካለ? እስካሁን ከወሰድኳቸው አንድ ወንድ፣ ሌሎች ሴት ነው የወለዱ። አንደኛዋ ክርስትና ጠርታኛለች። አንደኛ ወንድ የወለደችው ደግሞ ሩቅ ሀገር ነው እና ክርስትና ሌላ ቦታ ነው የተነሳ ተደዋውለን ነበረ። እንግዲህ መቼም ይዛሀቸው ስትሄድ ምጥ በጣም የጭንቅ ሰዓት ነው እና ብዙ አጋጣሚዎች ይኖረሃል እንግዲህ የነበራቸው ስሜት ምን ይመስላል እስቲ ንገረኝ። አንደኛዋ ሶስት ሰዓት ከሩብ አካባቢ ነው ማታ፣ እኔ ወደ ቤት የሚገባው ደወሉልኝ፣ እና አረ እንደው ከቻልክ እዚህ አካባቢ የምትወልድ ናት ነበረች እና የምትተባበረን ከሆነ ሲል፣ ችግር የለም አሁንም እመጣለሁ ጠብቁኝ። ያሉን ቦታ ላይ ደርሰን ደወልኩላቸው ስልክ ወጡ መንገድ ላይ ማድክም ብላለች ሴትዮዋ። እስካሁን ምን እያደረጋችሁ ነው ስላቸው አምቡላንስ ደወልን ስልክ አላነሳልን አሉ። የኔን ስልክ እየታገኛችሁ መንገድ ላይ እንደዚህ ቁመህ አንድ ቀን ያንተን ስልክ ይዘን ስለነበር አማራጭ ነው እየተጠቀም ብለውኝ ይዣቸው ሄድኩኝ። ያኔ ደንግጬ ያለውን የሴትዮዋን በቃ በጣም ትኩነጣነት ነበረ። ወስጄ ላይ ያደረስኳት ደግሞ ግላብ ምናምን አለ። የሆነ ሰዎች ነገሩኝ። ጆሉ ስናምኪልኝ ተተነቀኩኝ። ግላብ ምናምን ይዤ ለሰዎች እንኳን መስጠት እችላለሁ እና ወስጃ አደረስኳት። ጠዋት ላይ ደወሉልኝ። እግዚአብሔር ይስጥ አትርፋልናል፣ ያው ደካትማን ስለነበረ ኦፕራሲዮን ሆና ተርፋለች፣ ልጁም እሷም ደህና ናቸው ብለው ነገሩኝ። ትልቅ ደስታ ነው ያለው። ማንዴ እንደዚህ ሶስት ሰዎች ናቸው። ችኔ እየሄድኩ ተደወለልኝ ስልክና፣ እዚህ እዚህ ቦታ መድረስ ትችላለህ በጣም ምስል የተያዘች እናት ነበረች እና ሲሉኝ ሰዎች ዙር ላያናግር ስል እኔ ሂሳብ አይከፈልኝም በነፃ ነው ማድረሳቸው። ምናልባት ቀርማ ይላችሁ ከሆነ ማን ስል ለምን በእግራችን እኛም ማንሄድ ብለው ሂሳብ አልከብልም አልቀበልም ነገር ነው እኔ አስቤ ነበር ሂሳብ ሙሉ ሂሳብ ከፍለውኝ ሰዎች ወርደው ሂጀ ለወላዳ፣ ደርሸለታለሁ። የልጆቹን ስም ስ እየጻፍክ ታስቀምጣለህ የተወለዱትን ዝም ብዬ ጾታ ነው የሚይዘው መረጃ ላይ ሲደውሉ፣ ያው ሴት ነው ወንድ ነው ማሚጠይቅና መዘግቤ ይዘዋለሁ። ስም እስካሁን አልያዝኩም። የጭንቅ የምጥ ሰዓት ላይ ወደ ማስረሻ ስልክ ደውለው አገልግሎቱን ያገኙ ሁለት እናቶች ለማስረሻ ምስጋና ያቀርባሉ። ሰላም ነው። በስ ይባላል። ያው በሰዓት የደረሰልንና ከጎረቤት ስልክ ተቀብዬ ነው የደወርኩለት እና ለምንም ነገር ያለ ገንዘብ ያረጋንዘው ወስዳይቶናል። የውለሱ በጣም ይውለታ በጣም ያንሳዋ። እግዜር ይስጥልን፣ እናመሰግናለን። እኛም በጣም ነው ማመሰግን። በጣም አሞኝ ነበር። ያው በጣም ከባድ ነው ጋር ያው ተብሎ ደርሶ እንደው ይዟን ሄዶ በሰላም አገላግለናል። እንዛ ይስጥልኝ። ፈጥኖ ነው ያደረሰልኝ። በነፃ አገልግሎቱን መስጠት መቼ ጀመርክ? ሐምሌ ወር ነው ሳይይ መጨረሻ አካባቢ ነው፣ ሐምሌ መጀመሪያ አካባቢ ነው የጀመርኩት። በጣም ብዙ ሰው ነው የሚደውል። እዚህ ከሆነ ዲድ ነው የሞተች ነው ያለችኝ ደውላ ማለት ነው እንዳንተ አይነት ሰው ትራንስፖርት የሚያደርስልኝ ቢኖር ኑሮ እህቴ አትሞትም ነበር። ግን ሌሎች እናቶች፣ ሌሎች እህቶች፣ ሌሎች ሚስት የሚሆኑት እናቶች እንዳይነት የምታደርገው ነገር አንተ ልክ እንዳንተ አይነት ሽዎች ሲፈጠሩ እናም እያለች ነበር ስልኩ የተቋረጠ ና ትላንትም እንዲሁ አንድ እናቷን በወድድ ያታች ደውላልኝ ነበራል። በጣም ብዙ ሰው ነው የሚያበረታታኝ አቅም ነው የሚሆነኝ። እኔ በጣም ነው ደስ ያለኝ። እንዲህ ይሆናል ብዬ ማልጠበቅኩም የነበረ። ባለቤትህ በነገራችን ላይ ምን ትልሃለች? ይህንን ስራ በመስራትህ ህመማን አይተሃት ይህን ትክክል የሚያደረግ ያለች መጀመሪያ ይህን ይህን አደርጋለሁ ብዬ እስ ወደ ቀጥጋ ተሳሳያት ደስ ያለች። በእውነት በጣም ጥሩ ነው። ግን አሁን ከእኛ ሁኔታ ከገቢያችን አንጻር ምናልባት ችግር እንዳይፈጥርብን ፈጥርብ የሚል ነገር አሁነች። እግዚአብሔር ያውቃል። እንሞክረው፣ ካልሆነ ግዴታ የለብንም የተወሰኑ እናቶች ከረዳው ራሱ እርካታ አገኛለሁኝ። ስለዚህ አማራጫቸው አምቡላንስ፣ ምንም አማራጫቸው እናቶች እንድናግዝ የሚል ነገር ደስተኛ ነች። ተመስገን። ለንጓን አውቃት አለው ጥሩ ነው ያደረግሽ ያኔ ኳድራ ጠልቅች ለለና ደስተኛ ነች። ሁሉም ሰው አሁን ባጃጅ የሌለበት ሀገር የለም። በጣም ብዙ አያት ባጃጅ፣ ሁሉም ከተማ ላይ ያለ እና አንዲትን እናት ከብር በላይ ማየት ትልቅ ትልቅ እረፍት አለው። ያ ሰው ትልቅ ቦታ ድንገትና ሁሉም ሰው በያካባቢ ያደርገው ቀላል ነው፣ ምንም ወጪ የለው የሚለውን ነገር ባስተላልፍ ደስ ይለኛል። እሺ ማስረሻ፣ እንግዲህ በርታ። የምትሰራው ስራ ትልቅ ስራ ነው። ብዙ ወላዶች በአንተ አካባቢ የሚኖሩ ያንተን አገልግሎት እንዲያገኙ እኛም እናበረታታለን። መልካም ጊዜ። አመሰግናለሁ። እግዚአብሔር ያክብር። በርታ በርታ። The filters a the coin, agar never the, is, the coin, agar You agar Kapoyaye. the, is, the coin, agar khaboyai.

Tasilla, what you call me, tell what the name, tell some seven, just look at just just just Ia mesti kata gabina dioeno. Kena gabina dioed. gabina. ዩ የጋቢና ጉዞአችን ወደ ሎስ አንጀለስ ካሊፎርኒያ ይሆናል። የሚወስደን በዚያ አንድ የ14 ዓመት ትውልደ ኢትዮጵያዊ ታዳጊን ያገኘችው ጽዮን ግርማ የጋቢና እንግዳዋ አድርጋለች። በማስተዋወቅ ትጀምራለች። የፕሮፌሰር አሸናፊ ከበደን ባለ ዋሽንቱ እረኛን ግን ደግሞ ግርማ ይፍራሸዋ የተጫወተውን የፒያኖ ቅንብርን ያሰማናችሁ አሁን የተጫወተልን ደግሞ የ14 ዓመቱ የሙዚቃ ሊቁ ምህረት መልአኩ ነው። በላኩ የ14 ዓመት ታዳጊ ነው። ኢትዮጵያ ተወልዶ በሁለት ወሩ ነው ወደ ዩናይትድ ስቴትስ ሎስ አንጀለስ የመጣው። አሁን ሎስ አንጀለስ ውስጥ በታዋቂውና ውዱ ኮልበርን የሙዚቃ ትምህርት ቤት የምዕራባውያንን ነባር ወይም ክላሲካል ሙዚቃ ይማራል። ወደዚህ ትምህርት ቤት ከመግባቱ በፊት ከበርካታ ተማሪዎች ጋር ተወዳድሮ በማሸነፉ በ11 ዓመት ዕድሜው እስከ 18 ዓመቱ ሙሉ የነጻ ትምህርት ዕድል አግኝቷል። በትምህርቱም እጅግ በጣም የላቀ ውጤትን የሚያስመዘግብ ብዙ ስኬቶችን የጨበጠ ተማሪ ነው። በዚህ ዕድሜው ሎስት ኤንድ ፋውንድ ብንተረጉመው ጠፍቶ የተገኘ ብሎ የሰየመውን መጽሐፍ ጽፏል። በሎስ አንጀለስ ቆይታዬ አነጋግሬው ነበር። የአራት ዓመት ልጅ ሆኜ ነው ፒያኖ የጀመርኩት። ዜማ ከልጅነቴም ጀምሮ በጣም ወዳለሁ የቤተክርስቲያን ዜማ መዝሙር መስማት እና ይሄን የዜማ ፍቅር በፒያኖ ነው መገልጸው። ፒያኖ ለእኔ የአይመር ሰላም ይሰጠኛል፣ ሁልጊዜ በትምህርቴ ይረዳኛል እና በጣም ፒያኖ መምታት ወዳለ። ምህረት እንግዲህ ያገኘው እዚህ ኮልበርን ትምህርት ቤት ነው። እና ኮልበርን ደግሞ እንደሰማሁት ዋጋው ወደድ ይላል። እንዴት ነው ይህንን የትምህርት እድል አግኝተ እዚህ የምትማረው? እዚህ ትምህርት ቤት ከመግባቴ በፊት ፒያኖ እማር ነበር። ነገር ግን አንድ ቀን የት እንሄድ ተባብለን ነበር ቤተሰባችን፣ አንድ ዓርብ ቀን እና ወደ አንድ የሙዚቃ ቦታ ስንሄድ በጣም ብዙ ልጆች ከባድ እና እጅግ የሚያምር ሙዚቃ እየተጫወቱ ነበር እና እዛ ትምህርት ቤት በጣም መግባት እፈልጋለሁ ብዬ ያው ሙዚቃውን፣ ፒያኖን ማጥናት ጀመርኩ። በጣም ሬፐርቶሪ የሚባል ማለት የሙዚቃ ኮሌክሽን ማስፋፋት ጀመርኩ እና ከዛ በኋላ ከብዙ ልጆች ጋር ተወዳደሬ ሄርበርት ዚፐር ስኮለርሺፕ የሚባል ሽልማት ሽልሜ አሁን እስከ 18 ዓመት ድረስ እዚህ በኮልበርን ስኩል እዚ ፕሪስካለር ሆኔ ይማራል። ውድድሩ እንዴት ነበረ? በጣም ጠንካራ ውድድር ነበር። ይሄንን የነጻ የትምህርት ድል ያገኘበት ውድድር ያው በጣም ረጅም ታሪክ ነው። የእግዚአብሔር ስራ ያየውበት ታሪክ ነው። ነገር ግን አዎ፣ በጣም ከብዙ ልጆች ጋር ነው የተወዳደርኩት። በዳኞች ፊት ሶስት ሙዚቃዎች መምታት አለብን። ከዛ በኋላ ኢንተርቪው ይኖራል። በመደበኛ ትምህርት እንዴት እንደምናጠና እንዴት እናደርግን ይታያል፣ እና እሱ ሁሉ ካለፍኩ በኋላ ነው የሚመረጠው ወይም አንድ ሰው የሚመረጠው። ስኮላርሺፕ ትምህርት ቤት ግን የምትማሩት ምንድን ነው? ምን አይነት ሙዚቃ ነው በፒያኖ የምትማሩት? ያው ስታይሉ ወይም ስትራክቸሩ አንድ አይነት ነው። የክላሲካል ሙዚክ ስታይል ነው ይሄ እና አሁን እዚ እዚህ ትምህርት ቤት የምማረው የምዕራባዊ ክላሲካል ሙዚክ ስትራክቸር ስታይሉ እንዴት እንደምመታ እንዴት ሙዚቃውን እንዴት እንደምገልጸው ትክክሉ መንገድ እንዴት እንደምጫወተው ነው የምማረው። እና ሶስት ትምህርት ነው መወስደው እዚህ። መጀመሪያ ሚውዚክ ቴሪ ይባላል። ማለት ኖታውን እንዴት እንደማንበው፣ ሙዚቃው ዜማው እንዴት እንደፈጠሩት ማለት፣ ክላሲኮል ሚውዚክ የፈጠሩት ሰዎች እንዴት ነው እየፈጠሩት ማለት፣ ምን አይነት ሙዚቃ ነው ክላሲኮል ሙዚቃ የሚባለው፣ ምን አይነት ሙዚቃ ነው ክላሲኮል ሚውዚክ የሚባለው፣ እሱ ሁሉ እንማራለን። ሁለተኛው ትምህርት የምንማረው ያው ያው የፒያኖ ትምህርት ነው ማለት እንዴት እንደምጫወተው እና ሶስተኛው ትምህርት ከሌሎች መሳሪያዎች ጋር የሚመታው ሙዚቃ ነው ማለት ከቫዮሊን፣ ከቪዮላ እና ከቸሎ ጋር የምመታ ሙዚቃ አጠናለሁ። ኮርቴት ይባላል። እዚህ ከሙዚቃው ሌላ ደግሞ ምን የምትሳተፈው ነገር አለ? በትምህርት ቤቴ የክርክር ጉድን ላይ አለኝ ድቤት የሚሉት። እና እዛ ያው የንግግር መደበኛ ትምህርት ቤት አዎ፣ መደበኛ ትምህርት ቤት ይባላል። ሳነማረከ ነው ያለው ክፍል። አሁን ዘጠነኛ ክፍል ነው ያለው እሱ። የትምህርት ቤት ቡድን ክርክር ታደርጋለህ? አዎ፣ ክርክር እና የንግግር ትምህርት እንማራለን። እንዴት ለሰው እንዴት በጥሩ መንገድ እምንነጋገር እሱ እንማራለን እና አሁን እኔ ሊንከን ደግላስ ድቤት የሚባል ክርክር ነው እኔ የምወዳደረው። እና ሊንከን ደግለስ ቤት ማለት የፍልስፍና የረቀቀ ቶፒክ በዛ ተመስርተን የምንከራከርበት ነው። ፍልስፍናን በተመለከተ ርዕስ ትመርጡና በዛ ርዕስ ላይ ክርክር ታረጋላችሁ። በትምህርት ቤት ውስጥ ያላችሁ ልጆች ናችሁ ወይስ ሌላ ትምህርት ቤት? አይ አይለም። ወደ ሌላ ቦታ ሄደን ከብዙ ትምህርት ቤት ማለት አንድ አስር አስራ ሁለት ትምህርት ቤት ጋር እንወዳደራለን። ይሄኛው አሁን ማድረገው አንድ ሰው በራሱ የሚከራከርበት ስታይል ነው በፊት ሶስት ሰው አንድ ጉድን ሆነው ይከራከራል እና እኔና ያ ጓደኞቼ በጣም ብዙ ቱርናመንት ወይም ብዙ ክርክር አሸንፈናል። በምን ምን ርዕስ ነው? በጣም ደስ የሚል ለክርክር የምትመርጠው የትኛውን ርዕስ ነው አንተ? እኔ በጣም መወደው ያው የረቀከ የፍልስና ርዕስ ወይም ቶፒክ ነው በጣም መወደው። በጣም የፍልስፍና መጽሐፍ ማንበብ ወዳለሁ። ስለ መንግሥት የምዕራባዊውም ደግሞ የሌሎች የምስራቃዊም አንዳንዴ አነባል። ነው ያው ክርስትና፣ እስልምና፣ ሌሎች የእምነት ተከታዮች የጻፉት የፍልስፍና መጽሐፍ አንዳንዴ ያነባል። አስፈላጊ ነው። አሁን የጋበዝኩ ጋቢና ቪ የተሰኘ የወጣቶች ፕሮግራም አለን እና እንደው ለዛ እንዲሆን ብዬ ነው። እንደው ለወጣቶች ለታዳጊዎች ምን የምትመክረው ነገር አለ? ሰዎች ያሰቡበት እንዲደርሱ። መጀመሪያ ስለ ሙዚቃ ትንሽ ልናገር። ለምን እኔ እንዳየሁት በጣም ብዙ ወደ ታላቅ ደረጃ የደረሱት ሰዎች አንድ የሙዚቃስ መሳሪያ አላቸው፣ እና ሙዚቃ መማር በጣም ጥሩ ነገር ነው። ለአእምሮ ሰላም ይሰጣል። በጣም ብዙ ነገር ያመጣል። ብዙ ስኪልስ በጣም ብዙ ነገር ማድረግ እንችላለን። ሙዚቃ አይምሮችን ይከፍቷል። ደግሞም የአይምሮ ሰላም ደስታ ይሰጣል እና አንድ ሙዚቃ መሳሪያ መጫወት ያስፈልጋል ለማንኛውም ልጅ። ስለ ሕክምና እየተነጋገርኩ ነበር። ብዙዎቹ ሐኪሞች ፒያኖ ወይም አንድ የሙዚቃ መሳሪያ ይጫወታሉ። ለምን ሙዚቃ የሰው ባህሪ ውስጡን ይነካዋል። ሙዚቃ እንደሆነ አላውቅም፣ ምስጢር ነው። ነገር ግን በጣም አስፈላጊ ነው ሙዚቃ መጫወት፣ መስማት። ሁለተኛው ያው እንዳልኩት ሁል ጊዜ አላማ አላማ ሁልጊዜ አላማችን ማየት ይህን ማድረግ እፈልጋለሁ፣ በን እሱን እያየን ጥረን ግረን መስራት አለብን። ሌሎች አላማ ከሌለ ያ ምንም የለንም። ስለዚህ ሁልጊዜ ጊዜ አላማ ያስፈልጋል። ሁል ጊዜ ቤተሰቤን ማክበር እፈልጋለሁ፣ ሀገሬን ማክበር እፈልጋለሁ፣ እራሴንም ደግሞ ወደ ትልቅ ደረጃ መዝረስ እፈልጋለሁ ማለት ያስፈልጋል። ለምን እሱ ከተባለ እነዛ ካሰብን እናደርጓለን። ምህረትን በፌስቡክ ገጻችን በቀጥታ ስርጭት ነበር ያነጋገርኩት። ከዛ በኋላ በጣም በርካታ ተመልካቾች ቤተሰቦቹ እንዴት ቢያሳድጉት ነው የሚል ጥያቄን በተደጋጋሚ አንስተው ነበር። ይህን ጥያቄ ይዤ አባቱን ቀሲስ መላኩ ተረፈን አነጋግሬያቸው ነበር። በእውነት ማንኛውም ኢትዮጵያዊ ቤተሰብ ከሚያሳድገው የተለየ አሳድገናል ብለን ለመናገር አንደፍርም። ነገር ግን በዋናነት እንደው ለመናገር ባህሉን እንዲያውቅ፣ እምነቱን ሃይማኖቱን እንዲያውቅ እና ከሁሉም በላይ በተለይ በተለይ ለማንኛውም ቤተሰብ ማንነቱን ያወቀ ትውልድ እንዲያፈራ ካደረግን ያ ትልቅ ነገር ነው ብዬ አምናለሁ እና ከሁሉ በላይ ከየት እንደመጣ ምን አይነት ባህል እንዳለን፣ ምን አይነት ሀገር እንዳለን፣ ምን አይነት ታሪክ እንዳለን ያንን ነው በተቻለ መጠን ለማስተላለፍ የምንሞክረው። እኔ መጽሐፍ ወዳለሁ። ማናቸውንም መጽሐፍት አነባለሁ ሳልመርጥ። እርግጥ በዋናነት ካህን እንደመሆኔ መጠን መንፈሳዊ መጽሐፍትንም ባነብ፣ ሌሎች መጽሐፍቶችንም ደግሞ እንደዚሁ አነባለሁ። ስለዚህ እኔም የማነባቸውን መጽሐፍቶች ከህፃንነቱ ጀምሮ የመጽሐፍት ፍቅር ስለ ስላለው ስላዳበረ ያንን ያንን ነው እኔም የገፋፋሁት እና ያበረታታሁት። ባለቤቴም በእውነት ዋጋ ከፍላለች እና ሁለታችንም የምንገፋፋቸው ሁለቱንም ልጆቻችንን መጽሐፍትን እንዲያነቡ ነው። ለምህረትና ለቤተሰቦቹ መልካም እድል እንመኛለን። ድምፅ ሬዲዮ ለእናንተ በጥንቃቄ ተመርጠው የተዘጋጁ ዘገባዎች ከጋቢና ቪኦኤ። ከሰኞ እስከ አርብ ከምሽቱ ሁለት ሰዓት ጀምሮ ለ30 ደቂቃ ወቅታዊ ዜናዎችን፣ አዝናኝ ዘገባዎችን፣ አዳዲስ ኢትዮጵያዊ ሙዚቃዎችና ወጣቶችን የተመለከቱ ልዩ ልዩ ዘገባዎችን ይዞ ይጠብቃችኋል። በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርዝ ታገኙናላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ቀጥታ ስርጭትም ጭምር አት ቪኦኤ አማሐሪክ ላይ እንገኛለን። ዝግጅቶቻችንን በድጋሚ ለማድመጥ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከአንድ ሰዓት እስከ አንድ ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ኑ እንወያይ፣ እንመካከር፣ እንማማር። abrin qatmasin shagird hey. እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አት ቪ ማህሪክ ላይ አስተያየቶቻችሁ እንቀበላለን፣ ላኩልን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ ምስታወት አድራጋውና ሄኖክ ሰማግዘነን። ዝግጅታችን በቴክኒክ ሲያቀነባብር የቆየው ሞክቢል ያብሮ ነው ከጋቢና ዲጄ ዲጄ ፋሱ ጋር በመሆን በዚህ ሙዚቃ እንሰናበታ እንሰናበታቸው ሄኖክ የሚያውስክ እስታሁን ይቀጥላል I put my head on